ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአገራዊ ምክክር ኮሚሽን ማቋቋሚያ ረቂቅ አዋጅ የሚኒስትሮች ምክር ቤትን ይሁንታ አገኘ። ቪክቶሪያ ውስጥ ሁለት ተጨማሪ ሰዎች በኦሚክሮን ተጠቁ። ቦክስና ክብደት ማንሳት ከወደፊት የኦሎምፒክ ውድድሮች የመሰረዝ እጣ ፈንታ ሊገጥማቸው ይችላል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፍድሪ ሚኒስትሮች ምክር ቤት ዛሬ አርብ ዲሴምበር አስር ባካሄደው ሁለተኛ መደበኛ ስብሰባ በኢትዮጵያ የአገራዊ ምክክር ኮሚሽን ማቋቋሚያ ረቂቅ አዋጅ ውሳኔን አሳልፏል። ወደ ሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ላይ የመከረው የሚኒስትሮች ምክር ቤት ለረቂቁ መነደፍ ዋነኛ አስባብ የሆነው መሠረታዊ በሚባሉ አገራዊ ጉዳዮች በተለያየ ጎራ የተሰለፉ የፖለቲካ ልሂቃንም ሆኑ ምልአተ ሕዝብ ተቀራራቢና በአገራዊ አንድነት ገንቢ አቋም እንዲይዙ ለማድረግ አካታች አገራዊ ምክክሩን ተግባራዊ ለማድረግ በገለልተኝነት ለመምራትና ለማስተባበር የሚችል ቅቡልነት ያለው ተቋም ማቋቋም አስፈላጊ ሆኖ በመገኘቱ እንደሆነና የምርጫ ዘመቻ ወቅትም መንግስት ቃል ከገባቸው ጉዳዮች አንዱ ሁሉን አካታች የሆነ አገራዊ ምክክርና ውይይት በማካሄድ በአገራዊ ጉዳይ ላይ የጋራ አቋም እንዲኖር የሚያስችሉ ስራዎችን መስራት መሆኑ ተጠቅሷል። የቪክቶሪያ ጤና ባለስልጣናት ሁለት ተጨማሪ ሰዎች በኦሚክሮን መያዛቸውንና በጥቅሉም በኦሚክሮን ኮቪድ-19 የተያዙ ሰዎች ቁጥር ሶስት መድረሱን አስታወቁ። ሁለቱ በቫይረሱ የተጠቁ ሰዎች የመጡት በኖቬምበር 30 በረራ ከዱባይ መሆኑም ተገልጧል። የጤና ዲፓርትመንት በበረራው ተሳፍረው የነበሩ መንገደኞች በሙሉ እንዲመረመሩ መመሪያዎች የተላለፉላቸው መሆኑንም አመላክቷል። ቪክቶሪያ በዛሬ ዕለት ከ1200 በላይ ሰዎች በኮሮና ቫይረስ መያዛቸውንና የሁለት ሰዎችም ሕይወት ማለፉን አስታውቃለች። የፌዴራል ተቃዋሚ ቡድን በሚቀጥለው ወር እድሜያቸው ከ5 እስከ 11 ያሉ ልጆች ክትባት መጀመርን አስመልክቶ መንግሥት ጠንካራ እቅድ እንዲነድፍ አሳሰበ። ለልጆቹ ክትባት መስጠት የሚጀመረው ከጃንዋሪ 10 2022 ጀምሮ ነው። ኩንስላንድ ጎልድ ኮስቱ ስድስት ሰዎች በቫይረስ መያዛቸውን አስታወቀች። በቫይረሱ መዛመት ሳቢያም ተጠቂ የሆኑት የብሮድቢች መንግስት መንግሥት ትምህርት ቤት ተማሪዎች በመሆናቸው የትምህርት ቤቱ የመረቃ ሥነ ሥርዓት እንዲሰረዝ ተደርጓል። ኩንስላንድ ውስጥ ዕድሜያቸው 16 እና ከዚያ በላይ ሆነው ሙሉ ክትባት የተከተቡ ነዋሪዎች ቁጥር 80 ፐርሰንት ደርሷል። በሌላም በኩል ኒውሳውዝ ዌልስ ውስጥ 516 ሰዎች በኮሮና ቫይረስ ተይዘዋል። ይኸውም ከኦክቶበር 9 ወዲህ ከፍተኛ ቁጥር ሆኖ ተመዝግቧል። ሆኖም አንዳቸውም የኦሚክሮን ተጠቂ አይደሉም። አፍጋኒስታን ውስጥ የረሃብ አደጋ ከፍ እያለ በመምጣቱ እናቶች ልጆቻቸውን ለመሸጥ ግድ መሰኘታቸው ተነገረ። 97 ፐርሰንት አፍጋኒስታውያን በ2022 አጋማሽ ለድህነት ወለል በታች እንደሚደረጉ የተባበሩት መንግስታት ድርጅት የልማት ፕሮግራም ያመልክተዋል። አውስትራሊያ እስካሁን ትጠቀመባቸው የነበሩትን ታይፓን ሄሊኮፕተሮች በሙሉ በማስወገድ የዩናይትድ ስቴትስ ብላክ ሆክ እና ሲሆክ ሄሊኮፕተር ሞዴሎችን ለመጠቀም ወስናለች። ቀደም ሲሉ ለጦር ሰራዊትና የባህር ኃይል መጠቀሚያነት ያገለግሉ የነበሩት 47 የአውሮፓ ሞዴሎች በሰባት ቢሊዮን ዶላርስ ወጪ የተገዙ ነበሩ። የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚዳንት ቶማስ ባህ የቦክስና ክብደት ማንሳት ውድድሮች ከወደፊቱ ኦሎምፒክ ሊከሉ እንደሚችሉ ጠቆሙ። ወደፊት ሎስ አንጀለስ ውስጥ በሚካሄደው የኦሎምፒክ ውድድር ላይ ከተመዘገቡት 28 የስፖርት አይነቶች ውስጥ ቦክስና ክብደት ማንሳት አልተመዘገቡም። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ27 ሳንቲም ይዘረዘራል። ጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ በከፊል ደመናማ ይሆናል። ዝቅተኛ 17፣ ከፍተኛ 25። አድላይድ ፀሐያማ ይሆናል። ዝቅተኛ 12፣ ከፍተኛ 29 ሜልበርን በከፊል ደመናማ ይሆናል ዝቅተኛ 12 ከፍተኛ 23። ሆባርት አልፎ አልፎ ያካፋል ዝቅተኛ 11 ከፍተኛ ሥራ 6። ካምብራ ደመናማ ይሆናል ዝቅተኛ 9 ከፍተኛ 20። ሲድኒ ደመናማ ይሆናል ዝቅተኛ 15 ከፍተኛ 22። ብሬስበን ፀሐያማ ሆኖ ይውላል ዝቅተኛ 18 ከፍተኛ 30 ዳርዊን ብራ ይሆናል ዝቅተኛ 25 ከፍተኛ 34 አዲስ አበባ ፀሐያማ ይሆናል ዝቅተኛ 8 ከፍተኛ 22። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአገራዊ ምክክር ኮሚሽን ማቋቋሚያ ረቂቅ አዋጅ የሚኒስትሮች ምክር ቤት ይሁንታ አገኘ። ቪክቶሪያ ውስጥ ሁለት ተጨማሪ ሰዎች በኦሚክሮን ተጠቁ። ቦክስና ክብደት ማንሳት ከወደፊት የኦሎምፒክ ውድድሮች የመሰረዝ ዕጣ ፈንታ ሊገጥማቸው ይችላል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።